የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ2225 ና 31 ሜትር ባንዶች ዘወትር በየቀኑ ከ3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ሊያድን ሲወድ ከሚል የመጣ ነው። ሊያድን ሲወድ እግዚአብሔር ራሱ ስለ ትውልድ ሲል ሊያድንን ሲወድ የሰጠን እድልና ህብረት ነው። እና በአማርኛውን ቀጥል ትምህርት ቤት ይሆን እያለን ብዙ ስንነጋገር ቆየን። በኋላ ግን ይሄ ለአለም አቀፍ ትምህርት ቤትም እንዲሆን ስለሆነ ሀሳባችን በቀላሉ ሊጠራ እንዲችል ለሁሉም ቋንቋዎች እንግሊዝኛ ስያሜ ቢሆን ወደሚለው ተስማማን። ትውልዱ ላይ በትምህርት መልክ ካልተሰራ እንዲሁም ልጆቻችንን ባሉ መደበኛ የትምህርት ተቋማት ብቻ እየላክን ኢትዮጵያዊ ማንነታቸውና አሻራቸውን ይዘው እንዲያድጉ ያ ብቻ በቂ ሆኖ አልተሰማንም። ዳግም ሉሉ እና ብሌን ሀዲስ ይባላሉ። የአዲስ ህልም ባለቤቶች ናቸው። ሂዝ አካደሚ የሚል ስያሜ ስለሰጡት ከቅድመ መደበኛ ትምህርት እስከ አምስተኛ ክፍል የሚያስተምረው በዩናይትድ ስቴትስዋ የሲልቨር ስፕሪንግ ከተማ ስለከፈቱት ትምህርት ቤት፣ ትምህርት ቤቱን ለመክፈት ስላነሳሷቸው ምክንያቶችና ስለመጡበት መንገድ ያጫውቱናል። የለንደን ኮንፈረንስ ላይ የነበረውን ታሪክ እስከዛሬ ድረስ የምንሰማው ከፈረንጆቹ አፍ ነው። ኢትዮጵያኖች አልጻፉም እና ያን የተወሰነው ውሳኔ ኢትዮጵያን እስከዛሬ ድረስ ያለችበት ቦታ ድርሷታል። እና እናንተ ካልነገራቸውን ሌሎቹ የሚነግሩንን እውነት ነው ብለን እንድንቀበል ለምንሆነው ለታሪክም ይሄ አስፈላጊ ነው። እሱ የጻፉትና ለልጆቹ የተውላል ለመንኳቸው እኔ ለመጽሐፍ ሀሳብ የለኝም ግን ሀሳቤን ከቀየርኩ ደውላል በሉ። የአፍሪቃ ታሪክ በአፍሪቃውያን በራሳቸው መተረክ መቻሉን ከቀዳሚ ዓላማዎቹ አንዱ ያደረገው አሳታሚ ባለፉት 25 ዓመታት ጉዞ ለህትመት ያበቃቸው መጽሐፍት እጅግ የበዙ ናቸው። የፀሐይ አሳታሚው መስራችና ዋና ኃላፊ አቶ ኤልያስ ወንድሙ የዓመታት ጉዞውንና መጪውን ጨምሮ መልከት በሚያደርግበት ወጋችን የተዋጣለትን አሳታሚ መለያ መታወቂያዎችም ይነግረናል። ንጉሴ አክሊሉ በአዲስ አበባ መስኮቱ ብቅ ሲል ስለ መፀው ወራት በልማድም ጸደይ በሚል ስለለዋወጥነው ነው ጊዜ ዋቢ እያጣቀሰ ያወጋናል። ጤና ስጥልኝ። እንደምናመሻችሁ እንደምንሰነበታችሁ፣ ውድ የራዲዮ መጽሔት ተከታታዮች እሁድ መስከረም 2 2016 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሑድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ። እንደምናመሻቸው አድማጮች ዜናውን የማሰማችሁ ሰመኝሽ የቆየ ነኝ። በከፍተኛ ደረጃ እየተባባሰ የመጣው ከፍተኛ የምግብ እጥረት አጣዳፊ ረሃብና እያሽቆለቆለ የሄደው የጤና ሁኔታ በደቡብ ሱዳን የሚኖሩ በሚሊየን የሚቆጠሩ ሰዎችን ደህንነት አደጋ ላይ መጣሉን የዓለም ጤና ድርጅት አስጠነቀቀ። የአየር ንብረት ቀውሱ ሲጀምር ሁኔታው እየተባባሰ እንደሚሄድም ጨምሮ ገልጿል። በዓለም ጤና ድርጅት በአፍሪካ ቀንድ የሚደርሱ ክስተቶች አስተዳዳሪ የሆኑት ሊስቤት አልብረህት ደቡብ ሱዳን ግጭት የአየር ንብረት ቀውስ የርሃብ ቀውስና የበሽታ ወረርሽኝ ለአመታት ተደራርበው ሲከሰቱባት የኖረች ሀገር ነች ብለዋል። በዚህ አመት ከአራት ደቡብ ሱዳናውያን ሶስቱ ሰብአዊ እርዳታ ያስፈልጋቸዋል ያሉት አልብረህት እነዚህ ሶስቱ ሰዎች ለረሃብ የተጋለጡ መሆናቸውንና ቁጥሩ እየተባባሰ እንደሚሄድ አብራርተዋል። የተባበሩት መንግስታት ድርጅት ባወጣው ሪፖርት ስድስት ነጥብ ሶስት ሚሊዮን ደቡብ ሱዳናውያን በአስከፊ ረሃብ እየተሰቃዩ መሆናቸውንና 12 ሚሊየን ከሚሆነው የሀገሪቱ ህዝብ ከ9 ሚሊየን በላይ የሚሆኑት ኑሯቸው በሰብአዊ እርዳታ ላይ የተመሰረተ መሆኑን ይፋ አድርጓል። በዚህ አመት ብቻ 150ሺህ ህጻናት በከባድ የተመጣጠነ ምግብ እጥረት ምክንያት ሕክምና እንደተደረገላቸው ያብራሩት የዓለም ጤና ድርጅት ባለሙያዋ ከፍተኛ የሙቀት መጨመርና ከባድ ዝናብ የሚያስከትለው ኤልኒኖ የተሰኘው የአየር ንብረት ክስተት በተቃረበበት ወቅት በደቡብ ሱዳን ላይ የተጋረጠው ሰብአዊ ቀውስ እየተባባሰ እንደሚሄድ አመልክተዋል። በማሊ ሰሜናዊው ክፍል በጦር ኃይሎችና በታጣቂዎች መካከል አዲስ ውጊያ መቀስቀሱን የማሊ ጦር እሁድ ዕለት አስታውቋል። በችግር ውስጥ በምትገኘው የምዕራብ አፍሪካ ሀገር የጦር ኃይል ላይ በተከታታይ ከተፈጸሙ ጥቃቶች ውስጥ አንዱ መሆኑም ተገልጿል። የጦር ኃይሉ በማህበራዊ ሚዲያ ላይ ባወጣው መግለጫ ተገንጣይ አማጽያኑ ተቆጣጥረናል ባሉት ባምባ የተሰኘ አካባቢ እሁድ ጠዋት ከአሸባሪዎች ጋር ጠንካራ ውጊያ አካሂደናል ብሏል። አማፂያኑ ሰሜናዊውን አካባቢ እንደያዙ የአዛውድ እንቅስቃሴዎች ቅንጅት ወይም ሲማ የሚመራው ቋሚ ስልታዊ ማዕቀፍን ወክለው በማህበራዊ ሚዲያ ባስተላለፉት መልዕክት አስታውቀዋል። ሲማ የራስ አገዛዝ አስተዳደርን ወይም ከማሊ ግዛት ነፃ መውጣትን የሚፈልጉ የትዋሪግ ቡድኖች የሚበዙበት ጥምረት ነው። ጥምረቱ ቅዳሜ ዕለት ባወጣው መግለጫ በሀገሪቱ ማዕከላዊ ክፍል ባደረሰው ጥቃት በማሊ ጦር ላይ ከፍተኛ ኪሳራ ማድረሱንና ሰማንያ አንድ ወታደሮችን መግደሉን ገልጿል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የአሜሪካ ምክር ቤት በበጀት ዙሪያ ስምምነት ላይ ሊደርስ ባለመቻሉ የመንግስት ስራ ሊቆም ከአንድ ሰዓት ያነሰ ጊዜ በቀረበት ወቅት ፕሬዚዳንት ጆ ባይደን እስከ ህዳር አጋማሽ ድረስ የሚቆየውን ረቂቅ የበጀት ህግ በፊርማቸው በማጽደቅ የመንግስት ስራን ከመዘጋት ታድገዋል። ባይደን ቀደም ሲል ትዊተር በሚል ስሙ በሚታወቀው የአሁኑ ኤክስ ማህበራዊ ሚዲያ ላይ ረቂቅ ህጉን ሲፈርሙ የሚያሳይ ፎቶቸውን ቅዳሜ ዕለት አጋርተዋል። አብረው ባስተላለፉት መልእክትም ምክር ቤቱ ለጠቅላላው የበጀት ዓመት የተጠየቀውን ገንዘብ በአስቸኳይ እንዲያጸድቅ አሳስበዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ወይም ሴኔት ባልተለመደ መልኩ ቅዳሜ ምሽት ባካሄደው ስብሰባ ረቂቅ ህጉን አሳልፎ ለመጨረሻ ፊርማ ወደ ፕሬዝዳንት ጆ ባይደን በመላኩ ሊዘጋ በቋፍ ላይ የነበረው የፌዴራል መንግስት ስራውን ቀጥሏል። የድምፅ አሰጣጥ ሂደቱ ከተጠናቀቀ በኋላ ባይደን ባወጡት መግለጫ የህጉ መጽደቅ በሚሊዮን የሚቆጠሩ ታታሪ አሜሪካውያን ሰራተኞች ላይ ተገቢ ያልሆነ ስቃይ ሊያስከትል ይችል የነበረ አላስፈላጊ ቀውስን ተከላክሏል ብለዋል። የበጀት ህጉ ባይጸድቅ ከአራት ሚሊዮን በላይ የአሜሪካ ወታደራዊ አገልግሎት ሰራተኞችና ሌሎች የመንግስት ሰራተኞች ክፍያ እንደማያገኙ ተሰግቶ ነበር። ጡረተኞችም ወርሃዊ ክፍያቸውን የማያገኙ በመሆኑ አስቤዛ መግዛትም ሆነ ሌሎች ክፍያዎችን መፈጸም አይችሉም ነበር። በመጨረሻም የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር 99ኛ የልደት ቀናቸውን አክብረዋል። በጤና ታመው ሆስፒታል ከገቡ ሰባት ወራትን ያስቆጠሩት የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር በማይድን በሽታ ለሚሰቃዩ ሰዎች የሚሰጥ የመጨረሻ ደረጃ እንክብካቤ እየተደረገላቸው በሚገኙበት ወቅት ዘጠና ዘጠነኛ ዓመት የልደት በዓላቸው ተከብሮላቸዋል። የቀድሞ ፕሬዚዳንቱና ባለቤታቸው ሮዛሊን በጆርጂያ ግዛት የትውልድ ከተማቸው ውስጥ በተካሄደው የኦቾሎኒ ፌስቲቫል ላይ በድንገት መታየታቸውም ተገልጿል። የቀድሞው ፕሬዚዳንት እንደ አውሮፓውያን አቆጣጠር በ1982 ያቋቋሙት ካርተር ማዕከል የተሰኘው መንግስታዊ ያልሆነ ተቋም ዋና ስራ አስፈጻሚ ፔጅ አሌክሳንደር በበኩላቸው መልካም ልደት ለመመኘት ሳነጋግራቸው ዘጠና ዘጠኝ ዓመት መሙላት ምን ያክል ደስተኛ እንደሚያደርግ እርግጠኛ አይደለሁም እንዳሏቸው በመግለጽ ካርተር አሁን እንደ ቀድሞ አካላዊ ችሎታዎች ባይኖሯቸውም አይምሯቸው ግን አሁንም ፈጣን እንደሆነ ገልጸዋል። ካርተር ስለሚደረግላቸው ድጋፍና አድናቆት እንደሚረዱና ዋጋ እንደሚሰጡት የገለጹት አሌክሳንደር በተለይ በቪዲዮ እና በፎቶ አማካኝነት በካርተር ማዕከል በኩል በሚጎርፍላቸው የመልካም ልደት መግለጫ ደስተኛ እንደሆኑም አመልክተዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። በድጋሚ ጤና አስጥልን። ሰላም እንደምን አመሻችሁ። ክቡራትና ክቡራን አድማጮቻችን እሁድ መስከረም 20 2016 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ሌላዋ የፕሮግራሙ አዘጋጅ ቆንጅታየ እረፍት ረፍት ላይ ነች። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። አፏም ምራቅ የለ ግሮሮ አድርቋል። ባላፊ በአግዳሚው ዐይኗ ይንከራተታል። ልብሷ ተቦጫጭቋል። አንድ እግሯም ዶልድሞ በጨርቅ ተጠቅሏል። አንድ ትንሽ ሕፃን ጡቷን ይጎትታል። ስለ ጭንቃም አላጇ ስለ መብራሃን የአምሳብርኖትና ሦስት ስሙን ያለኝ ምናባቴ የልስጣት ምንዛር የለኝ አምስት ሳንቲም የለኝ

ተመሳሳይ የገሰሰ ጥቅምት 951 ዓ ም እኔና ለማኛዋ በተሰኘችውና የሳምንቷ ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። እኔና ለማኛዋ ከዚህ ቀደምም በራዲዮ መጽሔት የተሰማች ግጥም ናት። ቀዳሚው ቅንብር ከዳግም ልሉና ከብሌን ሐዲስ ጋር የምናደርገው ነው። ሂዝ አካደሚ ይሰኛል። በዋሽንግተን ዲሲ አጎራባቿ የሲልቨር ስፕሪንግ ከተማ የከፈቱት ከቅድመ መደበኛ ትምህርት እስከ አምስተኛ ክፍል የሚያስተምረው ትምህርት ቤታቸው ልጆቻችን በመደበኛ ትምህርት ቤት የሚያገኙት የወትሮ ትምህርት በቂ አይደለም፣ በተለይም ደግሞ አሁን ላለንበት የበዛ መናወጥ የሚስተዋልበት ዓለም ልጆቻችንም በስነ ምግባር የሚያንጽ ትምህርት የምርጫ ጉዳይ አይደለም የሚሉ ይመስላል። ወጣት ባልና ሚስቱ ዳግምና ብሌን የሶስት ታዳጊ ሕፃናት ወላጆችም ናቸው። ስለ አዲሱ ትምህርት ቤታቸውና ለዚህ ሥራ ስላነሷሷቸው ምክንያቶች ያጫውቱናል ከዚህም ባሻገር ወዳለው የሩቅ ህልማቸው ይወስዱናል። አዲስ እንኳን በደህና መጣችሁ። ደና ቆየ። ከአሁን ቀደም የተገናኘንበት አጋጣሚ ይኑር እንጂ ለየት ያለ ነገር ይዛችሁ ነው አሁን ያገኘኋችሁ። ስለ ትውልድ የተሰኘ ልዩ ፕሮግራም ነበራችሁ። በኮቪድ ወራት ነበር ያናገርኳችሁ። በዚያ አስቸጋሪ ጊዜ ለማህበረሰብ የሚጠቅሙ በርከት ያሉ በግለሰቦች ሳይሆኑ በድርጅቶች የሚሰሩ የማይመስሉ ስራዎችን ስትሰሩ ነበር። ዛሬ አዲስ ነገር ነው ይዛችሁ የመጣችሁት። በስሙ ብንደረደር ጊዜ አካዳሚ ይሰኛል። ትምህርት ቤታችሁ የዚህ ስያሜ መነሻ ምንድን ነው? ፕሌን ከአንቺ ልጀምር። ሊያድን ሲወድ ከሚል የመጣ ነው። ሊያድን ሲወድ እግዚአብሔር ራሱ ፈጣሪ የሰጠን ስም ነው። ትውልዱን ሊያድን ሲወድ፣ ስለ ትውልድ ሲል ሊያድንን ሲወድ የሰጠን እድልና ህብረት ነው እና በአማርኛውን ቀጥል ትምህርት ቤት ይሆን እያለንስ ብዙ ስንነጋገር ቆየን አብረን ከሚሰሩትም ጋር በኋላ ግን ይሄ ኢንተርናሽናል የሆነ ዓለም አቀፍ ትምህርት ቤትም እንዲሆን ስለሆነ ሀሳባችን በቀላሉ ሊጠራ እንዲችል ለሁሉም ቋንቋዎች እንግሊዝኛ ስያሜ ቢሆን ወደሚለው ተስማማን። ሰ ወደ ህዝ አካደሚ ህዝ አካደሚ ማለት የፈጣሪ የራሱ ማሰልጠኛ ወደሚለው በዛ ስም ተስማማን። እንግዲህ በስያሜው ስንደረደር ስለምንነጥ ሳያውቁ ነው። ተመልካቾች የሚጠይቁት ስለ ምንድን ነው የሚያወሩት? ማለታቸው አይቀርም። ትምህርት ቤት መሆኑን ጠቆም አድርገናል። ይ አካደሚ በሚል የሰየማችሁት ልጆች ከቅድመ መደበኛ ትምህርት አንስቶ እስከ አምስተኛ ክፍል የሚማሩበት ትምህርት ቤት መጀመራችሁ ነው። ዳግም ወደ አንተ ልምጣ። ይህ ትምህርት ቤት መክፈት የሚባል ሀሳብ እራሱ ከምን ተጠነሰሰ? እንዴት ውልብ አለላችሁ? መልካም፣ ባለፈው በኮቪድ ወቅት በተገናኘን ጊዜ እንደተጨዋወት ነው ትኩረታችን ልጆችና ትውልዱ ላይ አዳጊዎች ላይ በተለይ አድርገን መስራት እንደሚገባን ከተነጋገረን በኋላ አንዳንድ የበጎ ፈቃድ በነጻ ከክፍያ ነጻ በሆኑ ፕሮግራሞች ላይ አተኩረን ስንሰራ ነበረ እና እነዚህም ፕሮግራሞች በህብረተሰቡ ዘንድ ተቀባይነታቸውን ስናይ የተጠቃሚ ቁጥር እየጨመረ ሲመጣ እና በተጨማሪ ደግሞ ትውልዱ ላይ በትምህርት መልክ ካልተሰራ እንዲሁ ልጆቻችንን ባሉ መደበኛ የትምህርት ተቋማት ብቻ እየላክን ኢትዮጵያዊ ማንነታቸውንና አሻራቸውን ይዘው እንዲያድጉ ያ ብቻ በቂ ሆኖ አልተሰማንም። ስለዚህ ልክ እንደ ሌሎቹ ማህበረሰብ ቅድም የምንጠቀስካቸው እንደ አይሁድና የኮሪያ ማህበረሰቦች ኢትዮጵያውያንም የራሳችን የሆነ የትምህርት ተቋም ልጆቻችንን በቋንቋችን በባህላችን አንጸን የምናሳድግበት የትምህርት ተቋም ያስፈልገናል ብለን ከአስብን ቆየን። ሁኔታዎችም ወደዛ የሚገፉ እየሆኑ መጡ እና እንግዲህ ከባለቤቴ ጋር በዚህ ሀሳብ ስንነጋገር ረጅም ጊዜ ፈጅቶብናል። ከዛ እንግዲህ አንዳንድ ፕሮሰሶችን አልፈን ሳይንቲስ አካዳሚ ሊወለድ ቻለ ማለት ነው። ወልዷል። በእርግጥ ትምህርት ቤቱ እንደተከፈተ በዚህ ሳምንት ተረድቻለሁ። ብሌን ወደ አንቺ ልመለስ ና ዳግም እንዳስረዳን ትምህርት ቤቱ አስፈላጊ የሆኑ ሁኔታዎች እንዲፈጠር ያደረጉት ይመስላል። ይሁንና ምሳሌ ለማድረግ ከዚህ የቀደሙ ማየትን እንዲተሞክሯል ለማለት በትውልዳዊ ኢትዮጵያዊው ትምህርት ቤት ኖሮት የለምን የስቃወቅኩት እዚህ ዩናይት ስቴትስ ውስጥ ና ምሳሌ አደረጋችሁ። ቀደም ሲል ዳግም የአይሁዳውያኑ እና የኮሪያውያኑ ማህበረሰቦች በምሳሌነት ጠቅሷል። ማጥናት የምትችሉት ነበር፣ ማየት የምትችሉት ነበር፣ ልትማሩ ልትቀስሙ የምችሉት። ጥሩ ጥያቄ ነው። ይህንን ትምህርት ቤት ስለ ትውልድንም ህዝ አካደሚንም እኔና ዳጊ በጉልበታችን በእውቀታችን፣ በጥበባችን አመጣ ነው ብለን ክሬዲቱን ብንወስድ ደስ ይለን ነበር። ግን እንደዛ አይደለም አይደለም። እውነት ብል ከፈጣሪ የተቀበል ነው። እንዳልኩት ሊያድን ስለወደደን ነው የሰጠን ነው። ኮፒ ያደረግነው ሞዴልም የለም። ያለው ሁኔታ በዙሪያችን ሌሎቹን አጥንቶም እዚህ ለመድረስ የሚፈቅድ አልነበረም። እራሱ ፈጣሪ በራሱ መንገድ የመራው ነገር ነው። በእርግጡ ግን ወደ ትምህርት ቤት ሀሳቡ ለመምጣት እኔ በጣም ከብዶኝ ነበር ለመቀበል። ምክንያቱም ትምህርት ቤት ትልቅ ኃላፊነት ነው እና ይሄ የፈጣሪ ሀሳብ እንደሆነ ከተረዳው በኋላ እኔ ሁለታችን ጊዜም የለንም ሪሶርስም ገንዘብም የለንም እና የሚረዳም የተዋቀረ ጠንካራ ማህበረሰብ የለም ወደሚለው ነው ያየኑ እና ሌሎችም እንዴት ሰሩት የምንለው ሁሉም የራሱን ሚስጥር ስለሚጠብቅ ማንም የሚነግርህ የለም ኦንላይን ካለው ውጪ ስለዚህ በብዙ ጸሎት አንድ ሌላው የመንግስትን ህግ ነው ያየ ነው ህጉ ምን ይላል ይህንን ለማድረግ ሞዴል ለማድረግ ሳይሆን የእኔ ህይወት እኔ እዚህ ሀገር ስማር ትምህርት ቤት የነበረኝ ጆርኒ በቂ ምሳሌ ሆኖናለን። እስኪ ለራሴ እስቲ ለአድማጭ ተመልካቾቻችን ንገሪ እግረ መንገድሽን። አንቺ በታዳጊነት እድሜ ነው ወደዚህ ሀገር የመጣሽው የራስሽንም ተሞክሮ ጠቀስ አድርገሻል እና እስኪ አጫዎች እዚህ ሀገር ስመጣ ሚድል ስኩል ተማሪ ነበርኩኝ። ወደ ሰባት ስምንት ነበርኩኝ እና የገባሁት በጣም ያስደነግጥ ነበረ። ከኢትዮጵያ መጥቶ ስርዓት ባለው አስተማሪን አክብረን ወግ ጠብቀን የምንናገርበት፣ እንደፈለጉ አስተማሪ ላይ የሚጮሁበት ሀገር ስመጣ በጣም ደንግጬ ነበርና ምን ውስጥ እኔ ገባሁት ያልኩት ከአይምሮ በላይ ነው የትምህርት ቤት ሁኔታ የነበረው። ውስጤ የቀረ ነገር አለ ብዬ አስባለሁ። እንዲሁም ወደዚህ እንዳልገባ ያደረገኝ አንዱ ነው። አስተማሪ አይከበርም፣ ምንም ከባድ ነው። የትምህርትም ሁኔታው ተምረን ተምረን ኢንተሌክቹዋልስ ነው የሚያደርገን ማለት የውስጥን ተሰጥኦ የሚያበረታታት ነገር ሳይሆን አንድ ሰው ተምሮ ሸምድዶ በሆነ ነገር ኤክስፐርት ነው ሲባል ባወቀው ባነበበው ነገር እንጂ ውስጡ ያለውን ጸጋ የሚያበረታታ ትምህርት አላየሁም። በሚድል ስኩልም በሀይ ስኩልም ኢቨን ኮሌጅም ያንን ጊዜ ወስዶ ምንድን ነው ተሰጥኦ ብሎ ከአስተማሪዎችም ይሁን ኢቨን ደ እንደዛ ሆኖ አላገኘሁትም እ እሱ አሁን ይሄንን ህዝብ አካደሚን ስናደረግ በተቃራኒው እንድንሄድ ኢንተሌክቹዋልስ ለማድረግ ሳይሆን ኢንተሊጀንስ ለማውጣት አስተዋይ ልጆች ውስጣቸው ያለውን ተሰጦ አውጥተን ኮትኩተን ውስጣቸው ባለው ጸጋ እንዲያገለግሉት የተፈጠሩበትን እንዲሰሩ ነው አላማው። እኔ ከተማርኩበት በተቃራኒው እንዲሄዱ ነው። ተጽዕኖ ያደረገብኝ እሱ ነው። እኔ እንደተማርኩት አንድ ልጅ ዝም ብሎ ሸምድዶ አጥንቶ መፈተንና የበላውን መጥፋት አይነት ነገር የለበትም የሚለው እሱ አነጋግሮናል እና ሞዴልም ሆኖናል። የዚህ ሀገር የፓብሊክ ስኩል ነው የተማርኩት። በሜሪላንድ በሞንጎመሪ ካውንቲ የተማርኩት ከሚድል ስኩል እስከ ሀይ ስኩል፣ ከዛ ኮሌጅ ደግሞ ባልትሞር ነበር። እሱን ሞዴል አልደገም ነው አልወደድኩት። እሱ እንግዲህ እንዳልሽው ያነጋግረናል። አንዳንድ ነጥቦችን ከእናንተ ከምታስቡ ጋር እናዛምዳለን። ዳግም ወደ አንተ ልምጣ። እንደው ሌላ ተከታይ ጥያቄ ከማንሳቴ በፊት ብሌንን ያደመጡ ቀደም ሲል ራሱ ይሄን እንዴት አመጣችሁ የሚለውን የአምላክን መንገድ ለዚህም መርዳቱን ጎላ አድርጋ ነው የምትናገረው። ይሄ ትምህርት ቤት የመንፈሳዊ ትምህርት ቤት አይደለም የመንፈሳዊ ፒሊ መንፈሳዊ ትምህርት ቤት አይደለም። የተቋቋምንበትም አላማ ቅድም እሷ እንደጠቀሰችው የልጆችን ውስጣዊ ተሰጥ የሚያበረታታና የሚያወጣ ለተፈጠሩበት ነገር መኖር እንዲችሉ የሚያደርግ ተቋም ሆኖ እንዲዘጋጅ ነው ያደረግ ነው። ይሁን እንጂ ከተቋቋሙበት አንዱ አላማ ቅድም እንደነገርኩ በኢትዮጵያዊ ባህል በኢትዮጵያዊ ቋንቋዎችና በኢትዮጵያዊ ስነ ምግባር ልጆችን የማሳደግ አላማ ይዞ ስለተቋቋመ በተለይ ደግሞ የግብረ ገብን አቅጣጫ ከቃል እግዚአብሔርም የወጣ እንዲሆን እና በዛ ላይ መሰረት ያደረገ እንዲሆን አስበን ያመጣ ነው። ይሁን እንጂ ከየትኛውም የእምነት ተቋም ጋር ከየትኛውም የፖለቲካ ተቋም የተገናኘ አይደለም። ለሁሉም ኢትዮጵያዊ ያለምንም ልዩነት የሃይማኖት፣ የቋንቋ የዘር ልዩነት እርቀትን ማስተላለፍ የሚችል ተቋም እንዲሆን ነው። ግን ኢትዮጵያዊ ግብረ ገብነትን ደግሞ እንዲማሩ ልጆች፣ ይህንን ነው መሰረታዊ ትምህርት ሆኖ ይቀርባል። ግብረገብነት ገብነት አንዱ ትምህርት ሆኖ እንዲቀርብ ነው። ወደ ብሌን ከመመለስ በፊት አንተው ጋር ልቆይና ወጣት ወላጆች ናቸው። እራሳችሁ በዚህ ሰዓት ይህን ውይይት የሚከታተሉ መጠየቃቸው አይቀርም። ሶስት ልጆች አሏችሁ። ራሳችሁም ወጣቶች ናችሁ። ነገር ግን ትልቅ አላማ ከራሳችሁ ያለፈ የማህበረሰብን ህይወት ማሻሻል የሚችል ነገር በማሰብ ነው ይሄን ነገር የገፋችሁት። ወደ ኋላም እንመለሳለን። በኮቪድ ወራት የተመለከትኩትና ምናልባትም የተለየ ስሜት ያሳደረብኝ ለአድማጮች ለተመልካቾች እናጋራለን። ነገር ግን ወደዚህ ትምህርት ቤት ልጁን ይዞ የሚመጣ አንድ ወላጅ የትኛውም ትምህርት ቤት ሲሄድ ምን ይማራል ልጄ ብሎ ማወቅ እንደሚፈልገው ቢጠየቅ ምዝገባ ላይ ናቸው። ቃል ሞላ አንድ ወላጅ መጥቶ እያነጋገራችሁ ነው እንበል። ትምህርት ቤቱ መጥቶ ምንድን ነው ልጁ የሚማረው? ምን አይነት ትምህርቶችን ይቀስማል? ቅድም ጀመር አድርገዋል፣ የግብረ ገብነትን ጨምሮ በመደበኛ ትምህርት ቤት ከሚያገኘው ጋር አነጻ አዝረረን እስኪ። መልካም እንግዲህ፣ የትምህርት ቤቱ የተቋቋመበት አላማ ቅድም እንደገለጽኩት በየትኛውም የህዝብም ሆነ የመንግስት ትምህርት ቤት የግልም ትምህርት ቤቶች የሚሰጡ አካዳሚክ የሆኑ ፕሮግራሞች እንዳሉ ሆነው በተጨማሪ ቅድም እንደጠቀስኩት የኢትዮጵያዊ ባህልን ታሪክንና ቋንቋን መሰረት ያደረጉ እና ደግሞ ቅድም እንደነገርኩ ግብረ ገብነትንም የሚያጠቃልል ከቃል እግዚአብሔር የሚወጣ ትምህርትን አጠቃለው ተምረው እየተሟላ ስብዕና ያላቸው እግዚአብሔርን የሚፈሩ ልጆች ደግሞ በአካዳሚክሱም ደግሞ በጣም የላቁ ሆነው እንዲያድጉ የሚያደርግ የተቀናጀ ፕሮግራም ነው ያለን። እና ይሄ የተሟላ ማንነት ሆሊስቲክ የሆነ ማንነት የሚገነባበት ስፍራ ነው የሚሆነው ማለት ነው። ስለዚህ እኛም በአካዳሚክ ብቻ የላቁ ልጆች ሆነው በስነ ምግባር ወደኋላ የቀሩ እንዳይሆኑ የሶሻል ስኪላቸውም ያደገ መሆን እንዲችሉ በሁሉም ዘርፍ የሚያሳድግ ተቋም ሆኖ ልጆችን ከትንሽነታቸው ገና ከቅድመ ትምህርት ቤት ዝግጅት ጀምሮ ወደ ላይ ከፍ እያሉ በመጡ ቁጥር አይነቱና ፕሮግራሙ የተጨመረ የሚመጣ ተቋም ነው። ምናልባት በዚህ ላይ ልትጨምር የምታኪው ነገር ካለ እሱ በደንብ ተናግሮታል። ሁለንተናዊ ማንነታቸው የሚሰራው ያለው እውነት ነው። አካዴሚክስ ትምህርቱ አንድ ወላጅ ልጅ ምን ይማራል ለሚለው መደበኛ ትምህርቱ ሂሳብ፣ ይሄ ቤዚክ የሆኑ ስኪሎች የንባብ፣ የመጻፍ ይማራሉ። በደንብ ኩሪክለማችንም ዋን ኦፍ ደ በስት የተባሉትን ነው የምንጠቀመው። ሪጉረስ የሆነ ኩሪክለም ነው። ከዛ በተጨማሪ ግን የኛ ዋናው አላማችን ሰው በሁሉም ማደግ አለበት። ቅድም እንደነገርኩ የኔ ኤክስፔሪንስ የነበረው በትምህርት ቤት ውስጥ ይሄ ትምህርታዊ ነገሩ ላይ ብቻ ነው ትምህርት ቤት ውስጥ ያገኘሁት። የሰው ልጅ ስነ ምግባር ማደግ አለበት ተብሎ ስነ ምግባሩ የታነጸ እንዲሆን አይኮተኮትም በትምህርት ቤት እኔ በነበርኩበት ጊዜ፣ አሁንም የማየው እንደዛ አይደለም። ሌላው ለሰው ያለን የሶሻል ስኪልስ ያለውና ያለ ዲሲዥን የማድረግ ነገሮችን እንዴት ነው የኔ አስተዋጽኦ ምንድን ነው፣ ወደ ራስ ወደ ውስጥ የመመልከትን እና በደንብ ራስን የመመርመርን ከውጭ የሚሰጥን ትምህርት ብቻ ሳይሆን ውስጥን መመርመር ነው። ሰው የኛ አስተማሪዎች ፎከስ የሚያደርጉት ልጁ ውስጥ ምን አለ ነው እንጂ ከውጭ የምንልስጠው አይደለም። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ የማውጣትን አደሴም ታይም ቤዚክ ስኪሎችን ማስያዝ ነው እና ልጆቹ በቂ እውቀትም ሰኩላር የሆነ እውቀት ብቻ የያዙ እንኳን ቢባል አሁን ያሉት ተማሪዎች በስለ ትውልድም ብዙ ቱተር የምናደርጋቸው የምናስጠናቸው የነበሩት ቤዚክ ስኪሎች የሌላቸው ሀይ ስኩል ሆኖ ማንበብ በደንብ የማይችል ልጆች፣ ሜድል ስኩል ሆኖ በአግባብ መጻፍ የማይችል ልጆች ነው ያሉት። እና እንደዛ የለም እዚህ ተፈትኖ ነው የሚገቡት። እና ሁሉንም ወደ ማሳለፍ ሳይሆን ኳሊቲ የሆነ በደንብ የተጣራ መንፈሳዊም አእምሮአዊም እውቀታቸው ሆሊስቲክሊ የተጣራ እድገት እና የተሟላ እድገት እንዲይዙ ነው። ምናልባት የዚህ ሀገሩን የትምህርት ሁኔታ በምሳሌ አንስቶ ለሚሞግት በርቀትም ይህን ፕሮግራም ለሚከታተሉ አሜሪካ የትልቅ ትምህርት ምሳሌ፣ በዓለም የታወቁ ዩኒቨርሲቲዎች ያሉባት ሀገር የትምህርት ደረጃው በጣም የላቀ በመሆኑ ነው የሚታወቀው እና ቅድም የሞገትሻቸውን ሀሳቦች እስኪ እናዛምድ። አሜሪካን ሀገር የሚመጣው አንዳንዴ ከምስራቅም ከምዕራቡም ከየትኛውም አቅጣጫ የሚመጣው እንደኛም ደግሞ ራቅ ካለው ከአፍሪቃ የሚመጣው ጥሩ ትምህርት ሊማር ጭምር ነው። እንዴት ነው አሁን እሱን ከዚህ ጋር ማስማማት የሚቻለው? እሱን ይዞ ለሚሞግትሽ እንዴት ነው የምታስረጀው? ጠጋ ብሎ ማየት ነው። እኔ መልስ፣ አብሮን የሚሰሩ ብዙ አስተማሪዎችም አሉ። እኔ ኮሌጅ ከተማርኩ ጀምሮ ቱተር አድረግ ነበር የማስጠናትን ስራ ያኔ እየተከፈለኝ በስለ ትውልድ ደግሞ በጎ አድራጎት እናደርግ ነበር እና ተማሪዎቹ ይሄ ልጅ የስምንተኛ ክፍል ልጅ ሊኖረው የሚገባው ስኪሎች ወይም እውቀቶች የለውም እና እንዲያውም ወደኋላ ቢመለስ የሚል ሀሳብ የምንሰጥበት ጊዜ አለ። አስተማሪዎቹም ለመንግስት ትምህርት ቤቶች የሚሰሩ አስተማሪዎች ናቸው እና ሁሉም ግን የሚሉት እኔ የምስማማበት መመለስና ይከለስ ወይም እንደገና ተመልሶ ይሂድ የሚል ስትራክቸር የለም። ትምህርቱ ከየአለሙ ጥሩ ትምህርት ነው ብሎ ይመጣበታል። አዎ እድልም አለ። በዛው መጠን እሱ ልንክደው የማይገባ እውነት ነው። እድሉ አለ። ግን የእያንዳንዱ ልጅ የእያንዳንዱ ተማሪ ያንን እድል እንደሚገባ ይጠቀምበታል ወይ ደግሞ በሆነ ድካም ወይም የሆነ ችግር ሲገጥማቸው አስተማሪው እንደሚገባ ወይም ሲስተሙ በደንብ ለእያንዳንዱ ልጅ እውቀትን በቂ አግኝቶ እንዲሄዱ ይገፋል የሚለው ላይ ነው የኔ ቻሌንጅ። እሱ አይደለም ብዬ አስባለሁ። ነው የሚጠይቁ ካሉ እንግዲህ ለሙግት እንዲገጥሙሽ እንጋብዛቸዋለን። ዳግም ባለቤት ብሌን በልጅነቷ ነው እዚህ ሀገር የመጣችው። የልጅነት ተሞክሮዋንም እያዛመደች ነው፣ በታዳጊነት እድሜ የነበራትን ደግሞ። ጥሩ አማርኛ ትናገራለች። ያንተ ነው ወይስ እኔ አሰልጥኛታለሁ እላለሁ። እሷ ጥሩ ጎብስ ተማሪ ስለሆነ ነው ውጤቱ ታይቷል። እስኪ ስለ ትውልድ ጋር እንሂድ። ደጋግመን አንስተነዋል። ስለ ትውልድ የሚባለው ምንድን ነው? በዚያን ሰዓት ሰሩ የነበረውን የተከታተሉ ካልሆኑ ወይም ደግሞ ፕሮግራማችን ያደመጡ ካልሆኑ አያውቁትም እና በኮቪድ ጊዜ ጊዜው ያመጣቸውን ፈተናዎች ማለት ብቻ ሳይሆን፣ ቀደም ብዬ በመግቢያ እንደጠቆምኩት ሌሎች በግለሰቦች ሊሰሩ ማይችሉ የሚመስሉ ወደ ስድስት አይነት ፕሮግራሞችን ስታስተዋውቁ አይቻለሁ። ልጆችን በርቀትም ቢሆን መማር የሚችሉበትን ሁኔታ ፈጥራችሁ ወላጆችም የሚረዳዱበትን ሁኔታ አይቻለሁ አሁኑም ጥሩ መሰረት የሆናችሁ ይመስለኛል እስኪ ያስታውሰን ስለ ትውልድ ከየት መጣ ምን አደረገ ምን አይነት ትምህርቶች ቀሰማችሁበት እሺ ስለ ትውልድ እንግዲህ ሲጠነሰስ የጀመረው ለልጆች በጣም ትንንሽ ለሆኑ ልጆች ግብረገብን የሚያስተምሩ እንደ ተረት አሁን በባህላችን ልጆች ሆነን በጣም ደስ የሚለን አንዱ በተለይ ደግሞ በቴሌቪዥን ፕሮግራም ምናስታውስና አባባ ተስፋዬ ሲመጡ ተኮልኩለ ምንማራቸውን የእኛ ልጆች እንደዛ አይነት ነገር እያገኙ አልነበረም። እና አንዱ እንድንጀምር እንደ መነሻ የሆነን ለምን ለልጆቻችን ተረት አንነግራቸውም? በአማርኛ ብንነግራቸው አንደኛ ቋንቋውንም ያውቃሉ፣ ከዛ ደግሞ ከኋላ ያለውን የሚመጣውንም ትምህርት ይዘው ትሄዳሉ ብለን ተረት በመንገድ ነው የተጀመረው። እንግዲህ በየሳምንቱ ቅዳሜ ቅዳሜ እሱን በመንገር ጀመርን፣ በኮቪድ ጊዜ። ከዛ ደግሞ ከትምህርት በኋላ የቤት ስራ የሚያሰራቸው የሉም በብዛት የኛ ኮሚኒቲ ወላጆች ኑሮ ለማሸነፍ ቤታቸውን ለመምራት በስራ በጣም ስለሚወጠሩ ልጆች ከትምህርት በኋላ ድጋፍ የሚገባውን ያክል እንደማያገኙ አስተዋልን በአንዳንድ ቤተሰቦች ውስጥ። ስለዚህ ለነሱ ሚሆን ደግሞ እንደ ቱቶሪንግ ያለ ከትምህርት በኋላ የቤት ስራ የሚያሰራ የሚያስጠና አንድ አገልግሎት ብንጀምር ብለን አስብንና ጓደኞቻችንን አስተባብረን በበጎ ፈቃድ እሱ ቀጠለ። ከዛ የአማርኛ ቋንቋ ንባብና ፊደል አጣጣል፣ እሱም በተለይ ቢሊዮናት በደንብ ይዛው ስትሄድ የነበረው በሱ ደግሞ ቤተሰቦች ልጆች ተጠቃሚ ሆነው ቀጠሉ። ከዛ ቤተሰቦች ከልጆቻቸው ጋር ያላቸውን ተግባቦት በሚመለከት በትምህርት አቀባበላቸው ላይ፣ እርስ በርስ ባላቸው ግንኙነት ላይ ደግሞ ከወላጆች ጋር ክፍተት የሚታይባቸው ቤተሰቦች ቀረቡንና ልጆቻችንን እንዴት ነው መምራት የምንችለው? ከልጆቻችን ጋር እንዴት ነው መግባባት የምንችለው? የሚል ጥያቄ ያመጡ። ለዛ የሚሆን ደግሞ የወላጆች ለወላጆች የድጋፍ አገልግሎት እርስ በርስ የምንመካከርበት እርስ በርስ ልምድ የምንለዋወጥበት የፓረንት ሰፖርት ግሩፕ የሚባል ተቋቁሞ በዛ ውስጥ ቤተሰቦች ከልጆቻቸው ጋር ባልና ሚስት እንዴት ነው መነጋገር፣ እንዴት መግባባት እንችላለን የሚል በባለሙያዎች የታገዙ የተለያዩ ስልጠናዎችን በኦንላይንም በአካልም እየተገናኘን ማድረግ ቀጠልን። ሌላው ብሪጅስ የሚባል ከቤተሰቦቻቸው ተነጥለው የወጡ ልጆች በመካከላቸው ምንም ግንኙነት የሌሉ ልጆችን ከወላጆች ጋር የሚያገናኝ በምንድን ነው የሚወጡት? ልጆች በተለያዩ ሁኔታዎች ከወላጆች ጋር አይግባቡም። ለምሳሌ በአደንዛዥ ቁጥጥር ስር ሆነው ከቤተሰቦቻቸው ጋር መግባባት አቅቷቸው ትምህርታቸውን አቋርጠው የወጡ የተለዩ ልጆች አሉ። ከወላጆች ጋር በቋንቋን በባህልም ያለ መግባባት እና ልጆቹ ወላጆቻችን አይረዱንም የሚል እንትን አለባቸው፣ ብሶት አለባቸው ምንም እንኳ ያሉበት የጥፋት መንገድ ቢሆንም ቀርቦ ደግሞ ቢያናግሯቸው እና ቢያዳምጧቸው እነሱም የሚናገሩት ነገር አለ። ስለዚህ እነሱን እና ወላጆችን የሚያቀራርብ ብሪጅስ የሚባል እንግዲህ እሷ እዚህ ሀገር ነው የተማረችው የትምህርት ቤቱንም የሀገሩንም ባህል በደንብ ታውቀዋለች፣ እና እነዚህ ልጆች ቢያዙ በደንብ አድማጭ ጆሮ እኮ ቢያገኙ ከወላጆቻቸው ርቀ የመሄድ ፍላጎት ላይኖራቸው ይችላል። ወይም የምን መመለስ እድል ሊኖር ይችላል። ስለዚህ ብላ በግል ተነሳሽነቷ ነው እሱ ልጆቹን አፕሮች እያደረገች ከወላጆች ጋር እንዲቀራረብ ያደረገቻቸው ቤተሰቦች አሉ። እና እሱም አንድ አገልግሎት ነው። ሌሎችም አሉ ያልጠቀስኳቸው። ሌላው በማህበረሰባችን ኦቲዝም ያላቸው ቤተሰቦች ያለውንም ሪሶርስ ወይም ያለውን አገልግሎት እንዴት እንደሚያገኙ መረጃውም የላቸውም። ቢኖርም ጥቅሙ ለነሱ እንዴት እንደሚያገኙት አንዳንዴ ከአቅም ማጣት አንዳንዴ አንዳንዴ ብዙ ጫና ብቻ ሲሆን የላቸውም እና ለልጆቻቸው ሊጠቅማቸው የሚችለው ለማግኘት ሌላው የኦቲስቲክ ልጆች ላላቸው ወላጆች ሰፖርት በባለሙያዎች ነው። እሱም እኛ ፋሲሊቴት ብቻ ነው የምናደርገው ግን በይህንም ስራ ውስጥ ያሉትን ሰዎች የጋበዝን፣ ትምህርቱን መስጠት፣ ጥያቄ እንዲጠይቁ ማድረግ እነዚህን አገልግሎቶች የት ማግኘት ይችላሉ መንግስት የሚሰጣቸውን በግለሰብም እሱን ማድረግ ነው። ሌላው የሴቶችና የወንዶችን ሴቶች ለብጃቸው መመከር፣ ወንዶችን መመከር እንደ እናት፣ እንደ ሴት፣ እንደ ሚስት ማንኝ እንደ እናትስ እንዴት ልደግ የሚለውን ለየብቻችን እኔንም ጨምሮ እንማራለን። ወንዶችም እንደዛው ጥሩ አባት ለመሆን ጥሩ ባል ለመሆን ጥሩ ወንድ ለመሆን እንደገና ወደ ውስጥ ነው የመጣንበት። ምንፈልገን መጣን ትን ያለ ነው፣ ራስን የመገምገምና አላማችንን አውጥተን ወዴት እንሄድ የሚለውን ይሄ ስለ ትውልድ አንድ ትውልድን አይደለም ይዘው ከወላጅ ጀምሮ ወደ ታች እስከ ትልልቆቹም እስከ ትንሾቹም ይሄዳል። ወደ ኋላ የሚዘናቸው የመጣናቸው ጠባሶች ምንድን ናቸው፣ እንዴት አሁን እየጎዱን እየጠቀሙ ነው የሚለውን እንማራለን። ና መልታ ጀኔሬሽናል የሆነ ትውልድን ያተርፈዋል። ገጠኛ ነኝ። በዚህ ሰዓት ይሄን ፕሮግራም የሚከታተሉ ተመልካቾቻችን በግለሰቦች የሚሰራ ስራ የሰሙ አይመስላቸውም። በአንድ ተቋም እንደ ተቋም አድርጋችሁታል። በተቋም በበጎ ፈቃድም የሚሰራ አይመስልም። ከዛ ልምድ ምን ወደዚህ አዲሱ መደበኛ ትምህርት ቤታችሁ አመጣችሁ? ብሌን አንቺ ጀምር። ይልን ና ወደ ዳግም እንመለሳለን። ስለ ትውልድ ላይ ሲሰሩት የነበሩት ወይም እግዚአብሔር ሲያመላክተን የነበሩትን መንገዶች በትምህርት ቤቱም በሊያድም ሲወደን በሕዝብ አካደሚ ይሆናሉ። አሁን ትልቁ ቢኖር ብለን በፊት የምመኘው የነበረው የወላጆችን ድጋፍ ነው። ልጆች ውስጣቸው ያለውን ነገር ለማውጣት ሁለንተናዊ ኩትኮታና ትምህርት ከሰጠን በኋላ ቤት ውስጥ ያ ነገር ድጋፍ እንዲያገኝ ወላጆቹንም ድጋፍ መደረግ አለበት። ቤት ውስጥም ሰፖርት የሚያስፈልጋቸው ከሆነ እሱን ማድረግ አለብን። የወላጆች እርዳታ ከተማሪዎች ትምህርት ጎን ለጎን አንድ ላይ የሚሰጥ ነው። ቤተሰቡ ነው እንሮልድ የሚሆነው። እኛ ትምህርት ቤት ተማሪ ብቻ አይደለም። ሌላው ይሄ ያለ የሴቶችን የወንዶችን ወላጆቹም እኔ እናት ስሆን በራሴ የሚያስተዋልኩት ማደግ አቆማለሁ ማለት ልጆቼን ማሳደግ እንጂ እኔ እንደ እናት ማደግ እንዳለብኝ አላስተውልም። ና እኔም ማደግ አለብኝ፣ ለካ የማላውቀውን አዲስ ነገር እየተማርኩ ነው የሚለውን እናትም ታድጋለች፣ በሁለንተናዊ አባትም ያድጋል። እሱ በጣም ተጽዕኖ አድጓል፣ በዚህ ትምህርት ቤት ውስጥ ከስለ ትውልድ የሚሻገር ሆኗል። አዎ፣ የቋንቋው ትምህርቶችን የባህላችንን፣ ትምህርት ቤቱ ለሁሉም ክፍት ነው። በእርግጥ ለኢትዮጵያን ብቻ አይደለም ግን ቋንቋውን ለነጩም ለጥቁሩም ለሁሉም እናስተምራለን። እኛ አማርኛ መማር የሚፈልግ የሌላ አገር ባህል ሰው እንዲመጣ ይማራሉ ይማራሉ ፓርት ኦፍ ደ ኩሪክለም ነው። ስለዚህ ይማራሉ። ቋንቋ ያለውን ችግር እንደ ሰው ልጆቹን ችግሮችን ስናሳያቸው መፍትሄን የመፈለግ እና የማውጣት አላቸው። ውስጣቸው ብዙ የሆነ ችግርን የመፍታት ብልሃቶች ሊያወጡ ይችላሉ እና ማሳየት ነው። ማንም ኢትዮጵያዊ መሆን የለበትም የኢትዮጵያን ችግር ለመፍታት። ስለዚህ ቋንቋ ትምህርት፣ የባህል ትምህርት ከውድቀታችን ምን እንማር እዚህ ሀገር እኔ የተማርኩት ሞስ አሜሪካን ሂስትሪ ነው። እኛ ግን ወርልድ ሂስትሪ ነው ከትንሽ ጀምሮ እንዲማሩ የምናደርገው፣ ምክንያቱም ዓለም በትልቋ ብዙ ችግር አላት። እዚህ ሀገር ብዙ ምቾት አለ። ልጆቻችን ብዙ ችግር እየተማሩ አያድጉም። እና ያሉትን ችግሮች ማሳየትና እምሯቸውን መፍትሄ ፍለጋ ስራ መስጠት አንዱ ያመጣ ነው ነው ስለ ቱሌድ ሲጀመር የነበረ አንድ ዳግ ያለው ነገር ነበር። በፊት አገራችን የማጣጣል ስም የማስወደቅ አይነት ልጆችንም ትሬን ተደርገው አገራቸውን ስም እንዲጥሉ መፈክር ይዘው ይወጡ ነበረ። የማጣጣል ሳይሆን እንዴት መፍትሄ እንሆን እንዴት ያለውን ችግር እንፍታ ወደሚሉ እንዲያድጉ ያንን ችግር የመፍታት ነገር ወደዚህ ተሻግሯል። ሌሎቹ በስለ ትውልድ የነበሩት ቱተሪንጉንም ይቀጥላል። አሁን ቦታ አግኝተናል። በፊት ቨርቹዋሊ ብቻ ነበር የጀመርነው። በኤሌመንተሪ ስኩል ብቻ ከአንድ እስከ አምስት ቢሆንም እስከ ሀይ ስኩል ከዛ እስከ ኮሌጅ ድረስ ነው ለመቀጠል የምናስበው። ምክንያቱም በአይነቱ ለየት ያለ ትምህርት ቤት ስለሆነ ጅማሪያችን ትንሽ ነው፣ በእርግጥ ይሄዳል። ምክንያቱም በስለ ትውልድ እስከ ሀይ ስኩል ድረስ ያሉ ልጆቹን ሰፖርት እናደርግ ነበር። ከዛ ደግሞ በብሪጅስ ወይም ድልድዮች ኮሌጅ ያሉትም ድሮፓውት ያደረጉትንም እንሄድ ነበር እና እንደ እግዚአብሔር ፈቃድ እዛ ለመድረስ ሀሳባችን ግርም ኖሮ ነው መንገዳችሁ። ተመልካቾቻችን፣ የተከታተላችሁት ሂዝ አካደሚ በሚል ስያሜ የእርሱ ፈቃድ ትምህርት ቤት ልንለው እንችላለን። ሁለቱ ጥንዶች ባልና ሚስት ዳግም ሉሉና ብሌን ሀዲስ ያቋቋሙትን አዲስ ትምህርት ቤት በተመለከተ እንዲሁም ተስፋና ህልማቸውን ጨምረው ከዚህ ቀደም ያሳኳቸውንም ነገሮች የማየት እድል ሰጥቶናል። የሚቀጥለው ምዕራፍ ደግሞ እናያለን። እናንተም እዚህ ተገኝታችሁ ይሄን ውጥናችሁን ህልምና ራዕያችሁን ለማጋራት በመፍቀዳችሁ በድጋሚ አመሰግናለሁ። መልካም የስራ ዘመንና ስኬት እንዲገጥማችሁ እመኛለሁ፣ ተስፋ አድርጋለሁ እንደሚሳካላችሁ ጊዜ ርስጠመኝ አመሰግናለሁ። ክብራትና ክብራን የራዲዮ መጽሔት ተከታታዮች ከብሌንና ከዳግም ጋር የነበረን ቆይታ ዘለግ ያለ ነው። ዘወትር እንደሚሆነው ሁሉ ታዲያ ለራዲዮ መጽሔት ያቀረብነው አጠር ያለውን ክፍል ነው። ሙሉን ውይይታችንንም በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ቀጣዩም ለትምህርት የቀረበ ርዕስ ነው። የንባብ ዓለም ፕሮግራማችን ለበርካታ ሽልማቶችና እውቅና ከበቃው በመግቢያችንም ታስተዋወቅ ነው የፀሐይ አሳታሚ መሥራችና ዋና ኃላፊ አቶ ኤልያስ ወንድሙ ጋር የምናደርገው ወደ ቆይታችን ልውሰዳችሁ። ጠለቅ ያለ ጥናት የሚጠይቁት መጽሐፍት ህትመት ብቻ ሳይሆን የህትመት ኢንዱስትሪው ባለፉት ጥቂት ዓመታት ውስጥ ከፍተኛ ለውጥ ከታዩባቸው የሙያ መስኮች ውስጥ አንዱ ነው። ለማመን በሚያዳግጥ ፍጥነት እያደገ የመጣው ቴክኖሎጂም በአንጻሩ በመጽሐፍ ህትመት ዝግጅትና በስርጭቱ ረገድ ከፍተኛ ለውጥ አስከትሏል። ቀጣዩስ አቅጣጫ ምን ይመስል ይሆን? ለመሆኑ የተዋጣለት አሳታሚ መለያ መታወቂያው ሰባይና ምግባሩ ምን ይመስላል? ኤልያስ ቁጥራቸው የበዙ መጽሐፍት ለህትመት ብርሃን ባበቃባቸው ያለፉት 25 ዓመታት ጉዞ ለበርካታ ሽልማቶችና ዕውቅናዎችን በቅቷል። በሰንበቻውን የተቀበላቸውም አሉ። የዓመታት ጉዞውን ጨምሮ የመጣበትን መንገድና መጪውን መልከት የምናደርግበት ወጋችን አሁን ይጀምራል። በበርካታ ስራዎችህ በተለያዩ ድርጅቶች ለሽልማትና እውቅናዎች በቅተሃል። በርካታ ሽልማቶችን ተቀብለሃል። ከቅርብ ወራት ከነበሩት የዘንድሮ የሲድ ማህበረ ግዩራን ዘር ኢትዮጵያ የተባለው የኢትዮጵያ አሜሪካውያን የሽልማት ድርጅት ለሽልማት ለእውቅና ካበቃቸው ኢትዮጵያውያን እና ትውልደ ኢትዮጵያውያን አንዱ ሆነሃል። በቅርቡም የምትኖርባት የሎስ አንጀለስ ከተማ የፀሐይ አሳታሚ ድርጅት ለድርጅትህና ለአንተም ለመስራችና ኃላፊው እንዲሁ እውቅና ሰጥቷል በልዩ አመታዊ ሥነሥርዓቱ። እኔ እናንተ ለዚህ ቃለምልልስ እየተዘጋጀን ባለንበት ሰዓት የደረሰ ትኩስ ዜና ከጀ ገብቷል። የአፍሪካ ጥናት ማህበር አፍሪካን ስተዲስ አሶሲዬሽን የተባለው በአፍሪካ ጉዳዮች ላይ ሰፋ ያለ ትኩረት አድርጎ ሲሰራ የቆየ ረጅም አመታት የዘለቀ ድርጅት ነው፣ የአመቱ የላቀ ስራ ተሸላሚ እንዳደረገ ተረድቻለሁ። በቅድሚያ ስራ ለእነኝህ ሁሉ እውቅናዎች በመብቃቱ እንኳን ደስ ያለ እንኳን አብረው ደስ ያለን። ይህ እውቅና ለእኔ እንደ ግለሰብ ብቻ ሳይሆን የኢትዮጵያውያን ሁላችንም የምንቆጭበት፣ በየቀኑ የምናወራበት፣ የምናዝንበት፣ የምንደሰትበት፣ የምንኮራበት፣ አንዳንድ ጊዜ የምናፍርበት ታሪካችን ነው። እኛ እንደምናውቀው የዓለም ምዝበላ በቀልንም እና ያንን ለማወቅ ችለው እና ስራውን ተገንዝበው ይህንን እውቅና ለሰጡን ሁሉ በዚህ አጋጣሚ እግዚአብሔር ስጥልን ማለት ይፈልጋለሁ። እና ደስታው ግን የሁላችንም ነው። ይበልጡን አብረው የሚሰሩ ተካፋይ ይሆናሉ። ኤልያስ ወዲሁም ይህ አመት፣ የፀሐይ አሳታሚ ድርጅት የተመሰረተበትን ሀያ አምስተኛ አመት እያከበራችሁ ያላችሁበት ነው። አንድ ትልቅ እርከን ነው። 25 ዓመት የአንድ ወጣት እድሜ ነው ያስቆጠረው ድርጅት እና የመጣህበትን መንገድ 25ቱን ዓመት ጉዞ መለስ ብለን ለማየት ብንሞክር የአሳታሚነት ስራ የ25 ዓመቱ ጉዞ እንዴት ተጀመረ? ፀሐይ አሳታሚ እንዴት ተጠነሰሰ? በጣም ዚያመስለኛ ሆኗ በድጋሚ የሀያ አምስቱን አመት ታሪክ እዚች አጭር ጊዜ ውስጥ ሙሉን መናገር ከባድ ነው የሚሆነው ግን ለዚህ ፕሮግራም ተከታታዮች ምናልባት ፍሬምወርክ ለመስጠት ያህል ኢትዮጵያውያን ኢትዮጵያውያኖችን የሚያጣላን ነገር እርስ በራሳችን ታሪክ ሆነ ወይም ደግሞ ታሪክ እንዴት አድርገን እንደምንገነዝበው ሆነ ቤተሰብ ውስጥ ሆነን የምንሰማቸው ያየናቸው፣ ጎረቤቶቻችን፣ ስብጥራችን፣ ውበታችን ሁሉ ትምህርት ቤት ውስጥ ስንገባ ወይም ደግሞ ዜና ላይ ስንመለከት ወይም ደግሞ ከውጭ ስለኛ ስንሰማ ያለን ታሪክ ምንዛሬው ቋንቋውን በተነው እና ያ የተበተነው የታሪክ መዛባት ደግሞ አሁን ላለንበት አድርሰናል። ስለዚህ ፀሐይ አሳታሚ ድርጅት የተጀመረበት ዋናው ዓላማ ያንን በመሀከላችን ያሉትን የታሪክ ያለ መግባባቶች ማስተካከል እንድንችል አክሰስ ላልነበሩን ልናገኛቸው ያልቻልናቸውን የኢትዮጵያ ታሪኮችን አንደኛ ለማቅረብ ነው። ሁለተኛ ነገር ደግሞ ታሪክ የሰሩ ሰዎች በአካባቢያችን ያሉ በህይወት ያሉ ግን ደግሞ በእድሜ እድሜያቸው እየጠና እና ምናልባት ነገ ልናጣቸው ምንችላቸውን ሰዎች ረድቶ የሰሩትን ለማሳተም ወይም ደግሞ እንዲጽፉ አድርጎ ያንን ለማስቀረት ነው ዋናው ነገር የነበረው በወቅቱ እና በተወሰነ መልኩ ተሰርቷል። መለስ ብለን ጎላጎላ ያሉትን እንመለከታለን። በሀያ አምስት ዓመቱ ጉዞ በአንተ እይታ ዋና ዋና የምትላቸውን በተለያዩ ምክንያቶች ሊሆን ይችላል ጎልተው የሚታዩ ክንዋኔዎች እና ስኬቶች እንደው የምጠቃቅሳቸው ካሉ ለይተህ የምታያቸው። በመጽሐፍ ደረጃ የተወሰኑ ሰዎች አሉ። ለምሳሌ እንደ ግለሰብ ብንመለከት የኢትዮጵያ አት ቤይን የጻፉት ጆን ስፔንሰር ዘጠና አራት ዓመታቸው ነበረ። እኔ በማገኛቸው ጊዜ መጽሐፋቸው ገበያ ላይ አልነበረም። ላይብረሪ ሄጄ አንድ ለትምህርት ቤት የምጽፈው አሳይመንት ነበረኝ መጽሐፉን አግኝቼው እያነበብኩ በጣም የምፈልገው ቦታ ላይ እየደረሱ መጣሁኝ ና ልፍቅ የሚቀጥለውን ገጽ ገልጠው ወደ አምስት ፔጅ ከመጽሐፍ ውስጥ የለም። ለምልሽ ሄጅ የላይብራሪውን ኃላፊ አነጋገርኩኝ። እንዴት ሌላ መጽሐፍ ማግኘት እንደምችል ጠየቅኩኝ። መጽሐፉ ገበያ ላይ እንደሌለ ና ምንም ማድረግ እንደማይችሉ ነገሩ። የተወሰነ ከሳምንት ምናምን በኋላ እና በጣም ነው ያዘንኩት። ከሌሎች ላይብራሪዎች ደግሞ ፊዚካሊ ሌላ ቦታ ሌላ ስቴት መሄድ አለብኝ። መጽሐፉ ለማግኘት እኔ ያለሁበት አካባቢ መጽሐፉ አልነበረም እና ሰውየው ማፈላለግ ጀመርኩኝ መጨረሻ ላይ ፈልጌ አግኝቻቸው ሳነጋግራቸው ምን ያደርግልህ እኮ የድሮ መጽሐፍ ነው አሉ። ግን ለእኔ ትውልድ በተለይ ደግሞ ለተናናሾቼ ሐፉን እንግዲህ አስፈላጊ እንደሆነ አሳምኛቸው ፈቃድ ሰጡ። ከዛም በኋላ መጽሐፉን ልክ እንዳሳተምኩ እሳቸው አረፉ። እና አንዱ እሱ ነው። ሌላው ደግሞ የፉቱህ አል ሐበሽ መጽሐፍ በዛሬ አምስት መቶ ዓመት ገደማ የተጻፈ ነው። በአረብኛ ነው የተጻፈው፣ እና ወደ እንግሊዝኛ አልተተረጎመም ነበረ ጣልያንኛ ተተርጉሟል። ወደ ፈረንሳይኛ በመጠኑ ተተርጉሟል፣ ግን በእንግሊዝኛ አልነበረም። እሱንም እንደዚሁ አንድ የታወቀው አውስትራሊያን ስኮለር ጋር ሪቸርድ ፓንክረስት አስተዋውቀውን መስራት ጀመርን። መጽሐፉ በታተመ በስተኛው ጊዜ እንደዚህ ሰውየው አረፉ። ማረፉ እና እንደዚህ አይነት አጋጣሚዎች ብዙ አሉ። ኢትዮጵያን ጨምሮ ነው። ከኢትዮጵያኖች ለዚህ በጣም የሚበቃው ምሳሌ የመጨረሻው ጠቅላይ ሚኒስትር የነበሩት ተስፋዬ ድንቃን ተስፋዬ ድንቃን ወደ አስራ አምስት ዓመት አፈላልጊያቸዋለሁ። አሜሪካን ከመጣሁ ጊዜ ጀምሮ ወርልድ ባንክ ቢሮ ነበራቸው። ቢሮ በየወሩ እንደ ቀጠሮ ስልክ ማስታወሻ ይዤ እየደወልኩ መልእክተታው ነበረ እና እሳቸው መልሰው አልደወሉኝም። እኔም መደወልን አላቆምኩም። መጨረሻ አንድ መጽሐፍ ያሳተምነውን ሀዋርድ ዩኒቨርሲቲ በምናስተዋውቅበት ጊዜ ከጸሐፊው ጋር ወዳጅ ስለነበሩ ከተተካልኝ ቅዳሙ ጋር ኦዲያንስ ውስጥ መድረክ ላይ ንግግር እያደረግኩም ያየኋቸው ያረጀ መልክ ነው፣ ግን እሳቸው እንደነበሩ አስታውሳለሁ። ከመድረኩ ከወረድኩ በኋላ ና ኦዲንስ ጋር ከተቀመጥኩ በኋላ ወጡ። ተከትያቸው ሄጄ ለመንኳቸው። ምንድ ምትፈልገዋሉ? እንግዲህ እርሶ ያዩት እርሶ የመሩት ግሩፕ የለንደን ኮንፈረንስ ላይ የነበረውን ታሪክ እስከዛሬ ድረስ የምንሰማው ከፈረንጆቹ አፍ ነው። ኢትዮጵያውያኖቹ አልጻፉም። እና ያን የተወሰነው ውሳኔ ኢትዮጵያን እስከዛሬ ድረስ ያለችበት ቦታ አድርሷታል። እና እናንተ ካልነገራችሁን ሌሎቹ የሚነግሩልን እውነት ነው ብለን እንቀበል ነው የምንሆነው። ለታሪክም ይሄ አስፈላጊ ነው። እና እኔ እንዳሳትመው አይደለም፣ ግን እርሱ የጻፉትና ለልጆቹ የተውላቸው ልጆቹ በጊዜያቸው ለሚቀጥለው ትውልድ ሰምሀው ሲያስፈልግ እኔ ለመጽሐፍ ሀሳብ የለኝም፣ ግን ሀሳቤን ከቀየርኩ እደውልልሃለሁ አሉ። ወደ ሁለት ዓመት አለፈው። ከዛም በኋላ ደውሉልኝ እና ሀሳቤን ከቀየርኩ እደውልልሃለሁ ብዬ ነበረ፣ ሀሳቤን ቀይሬ ያለው እና መጽሐፉን እልክልሃለሁ አሉ። መጽሐፉን ልከውል ውጣ ውረድ ነበረው። መጽሐፉን ልክ አሳትመን ጨርሰን የመጀመሪያውን ኮፒ ዋሽንግተን ዲሲ በአጋጣሚ እዛ ስለነበርኩኝ ደርሶው ለልጅዬው ጠዋት ከጠዋቱ ሦስት ሰዓት ላይ ተገናኝተን ሰጠዋት እሳቸው ሆስፒታል ነበሩ። ከዛም በኋላ ከሰዓት በኋላ ሄዳ ወደ ምሳ ሰዓት ላይ ሰጠቻቸው። ከአንድ አራት ሰዓት በኋላ አረፉ። መጽሐፉን ካዩት በኋላ ከአራት ሰዓት በኋላ አረፉ እና እነዚህ ምሳሌዎች ናቸው። እና አሁንም ብዙ ታሪኮች አሉ፣ እንደሱ አይነት አሁንም እየቀጠሉ ያሉ አሉ። ግን ዋናው ነገር ውስጣችን ያሉ ሚስጥሮች፣ ውስጣችን ያሉ ታሪኮች እኛ በታሪክ አጋጣሚ ዕድለኞች ሆነን ልንሰራቸው፣ ልናያቸው፣ ልንመሰክራቸው ችለን ለእኛ እውነት ናቸው። ለእኛ እውነቱን እናውቃለን። የሆነ ነገር ነው ግን አልፎ ታሪክ ጋር አይደርስም። እና ያ ነው እየጎዳን ያለው። ዛሬ ስለ ሞቱ ሰዎች ነው እየተጣላን ያለ ነው። በሕይወት ስለሌሉ ሰዎች ስላደረጉት ወይም ስለደረሰባቸው ነው እየተጣላን ያለ ነው። ግን ከዛ ከታሪካችን በመጥፎንም ተቀብለን ጥሩንም ተቀብለን ታሪኩንም ድሉን ወርሰን ሀፍረታችንንም ደግሞ ቅርታ ተባብለንበት ወደፊት ማለፍ ካልቻሉ አሁን ዛሬ ልክ ትላንትና እንደተፈጠረ የምናደርገው እርስ በራሳችን የምናደርገው ግጥሚያ አገራችን እናጠፋታል። ኤልያስ እንግዲህ ቀደም ብለህ ሶስት ዋና ዋና መጽሐፎችን በምክንያት አንስተሃል። አነሳለ ጥያቄ ቀደም ብለህ የጠቀስካቸው አቶ ተስፋዬ ዲንቃ በደርግ ዘመን የመጨረሻው ጠቅላይ ሚኒስትር የነበሩት ኢትዮጵያ ዱሪንግ ደ ደርግ ይርስ ኢትዮጵያ በደርግ አመታት የሚለው ይህን መጽሐፋቸውን ያነሳኸው አድማጭ ተመልካቾቻችን ሕትመቱንም የማግኘት የማንበብ ምድል ለሌላቸው ቀደም ብለህ የጠቀስካቸውን ሁለት መጽሐፎችም እንዲሁ ብታስተዋወቅ፣ መጽሐፎች የደራሲያኑንም ስም መልሰህ ብታስታውሰን። ጆን ስፐንሰር የአፄ ኃይለ ሥላሴ አማካሪ የነበሩ ኢትዮጵያ አት ቤይ የሚል መጽሐፍ የጻፉ ናቸው። ሌላው ደግሞ ፕሮፌሰር ሪቸርድ ፓንክረስት አኖቴት አድርገውት ፖል ለስተር ስተንሃውዝ የሚባል ወደ እንግሊዝኛ የተረጎመው እና እዚህ በግራኝ አህመድ ወረራ ጊዜ ከግራኝ አህመድ ጋር አብሮ የዘመተ የመናዊ የጻፈው ኮንኮስት ኦፍ ቤሲኒያ የሚባል በአስራ ስድስተኛው ክፍለ ዘመን የነበረ ታሪክ ነው። እና ይሄ ነበረ መጽሐፍ እና የመጽሐፍቱን ዓለም ዘለቅ ብለን እንመለከታለን። ኤልያስ ወደ ጅማሪው ላይ ቀደም በመነሻው ያነሳውልን ጥያቄ የሚከተል ነው። የፀሐይ አሳታሚ ህትመቶች ከመጀመራቸው በፊት ሬድሲ አሳታሚ ብቻ ነበር። በተለይ በኢትዮጵያ በኤርትራና በአፍሪካ ቀንድ ጉዳዮች ላይ ያተኮሩ መጽሐፍትን ለህትመት ያበቃ የነበረው የሚታወቀው እሱ ብቻ ነው። የአፍሪቃ ታሪኮች በአፍሪቃውያን የሚል መሪ ትከተላለጠ ፀሐይ አሳታሚ ማሳተም ከጀመረ ወዲህ በዚህ ረገድ በዓመታት ውስጥ ያያቸው ለውጦች አሉ ካሉ ምንድን ናቸው? ክቡራትና ክቡራን የፕሮግራማችን ተከታታዮች፣ ከፀሐይ አሳታሚው ኤልያስ ወንድሙ ጋር ያደረግነውን ቆይታ እንደዚሁ ዘለግ ያለ ነው። በቪዲዮ ያደረግነውን ጨምሮ ሙሉውን ወጋችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ስለ መጸው ወራት እና በልማድም ከጸደይ ወቅት ጋር ተለዋውጦ የሚነገርበትን አስመልክቶ ያሰናዳውን ቅንብር ይዞ ቀርቧል። የደመራ የመስቀል በዓል ማግስት ነውና የውሃ ባህሪ ሰልጥኖበት የነበረው የክረምቱ ጊዜ አልፎ የአበባ የፍሬና ባለ ሰባት አይነቱ የነፋስ ወቅት ባለቤት የሆነው መጸው የፊታችን አርብ ሊተካ ማለትም ከመስከረም 26 እስከ ታኅሳስ 25 ማለት ነው፣ በተጠንቀቅ ላይ ቆሟልና እኔም ዛሬ በሎሬት ጸጋዬ ገብረ መድህን እሳት ወይ አበባ በተሰኘው ግጥም ዝግጅቴን ብጀምር ብያለሁ። አሉላ ቢራቢሮ ከአበባው ላይ ምና አይተሻል? ከቅጠሉ ከቄጤማው ከለምለሙ ሰምረሽ አቅፈሽ መመሰሉ ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ ጸደይ ከአደይ ጋር ፈክቶ ጸጋዬ ጸደይ የሚለው መፀው የሚለውን ወቅት ነው። የአቡሻህር ማለት የባህረ ሐሳብ መምህራን ደግሞ ከመጋቢት 26 እስከ ሰኔ 25 እስከ ክረምቱ መግቢያ ድረስ ያለው ጸደይ ነው። መፀው ቀደም ብዬ እንደገለጽኩት ከመስከረም 26 እስከ ታሳስ 25 ያለው ነው ይላሉ። እና በዚህ ምክንያት ከጸጋዬ ጋር ይለያያሉ ጸጋዬ እሳት ወይ አበባ በሚለው መጽሐፉ ሎሬት ጸደይ በልግ ነው ካለበት ግጥሙ ጥቂት እናክል። ቢራቢሮ ተናገሪ፣ ሙያው እንዲህ ነው ባንቻለም ከጸደይ የጸደይ ቀለም ከበልግም የበልግ ቀለም ከአበባውም ከጉዱፉም ከትንኙም መስሎ መግጠም ከጸደይ ጋር ጸደይ መሳይ ከአበባውም አበባ መሳይ ብሎ ይቀጥላል ጸጋዬ። ሎሬት ጸጋዬ መጸውን ጸደይ ስለማለቱ ይህንንም ምናልባት በሲዲ ባስቀረጸው ድምፁ ላይ ገልጾታል ይላሉና ብዙ ሰዎች። እንዴት ታየዋለ? ይህንን ብዬ የሸገሩን ታዋቂውን አርቲስት ተፈሪ አለሙን አነጋግሬው ነበር ሰሞኑን፣ በስልም እኔም በጣም ግርም ይለኛል ሎሬት ጸጋዬ ልጁን አደይ ብሎ የመጸውን ወቅት ጸደይ እያለ እሳት ወይ አበባ በሚለው መጽሐፉ ላይ መጽሐፉ በሌሎችም ላይ እንዲሁ ብሎኛል። ዘፋኞችም እንደዚሁ ቀደም ያሉት እነ ግርማ ነጋሽ፣ ቴዲ አፍሮ፣ ሌሎችም መጸውን ጸደይ እያሉ ነው የአበባ የፍሬ ወቅቱን መስከረምን ለመግለጽ ሲፈልጉ ጸደይ ጸደይ እያሉ ነው። እና እርግጥ በእኛ መጸው በፈረንጆቹም ጸደይ ነው፣ ግን ቆጣጠሩ የኛ ነው። የዛሬ ወር አካባቢ ቀርቦ በነበረው በዚሁ የሬዲዮ መጽሔት ዝግጅት በቅርቡ ከዚህ ዓለም በሞት የተለየችውን ዶክተር አደይ ጸጋይ ገብረ መድህንን አጠር ባለ ዝግጅት በጥሩ ሁኔታ አስታውሳቸኋታል። እኔም በዕለቱ ቢራቢሮን ከአደይ አደይን ከቢራቢሮ ጋር አነጻጽሬ የሚከተለውን ስንኝ ቋጠርኩ። ታይቶት ይሆን ያኔ ድሮ ከቢራቢሮ አነጻጽሮ አደይ ያላት ቅኔ ቆጥሮ እሳት ወይ አበባ የተባለው መጽሐፉ የታተመበት 1966 ዓመተ ምሕረትና የዶክተር አደይ የትውልድ ዘመን መገጣጠሙ አስደንቆይ ነው። እንዲህ አልኩት አበቃው። I got a ቅዱስ ያክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። የኢሜይል አድራሻችንን ላስታውሳችሁ፣ ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።